The Voice of America. የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የፊታችን ጥቅምት 24 ወይም ኖቬምበር 3 ይካሄዳል። ሁለት ሳምንታት ናቸው የቀሩት። ተቀማጩ ሪፐብሊካን ፕሬዚደንት ዶናልድ ትራምፕ እና ዴሞክራቲኩ የቀድሞ ምክትል ፕሬዚደንት ጆዜፍ ባይደን የምረጡኝ ቅስቀሳቸውን አጠናክረው ቀጥለዋል። ሪፖርተራችን ሚሼል ኩይን ከዋሽንግተን ዲሲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ እየታቀርበዋለች የምርጫው ተፎካካሪዎች ፕሬዝደንት ዶናልድ ትራምፕና የቀድሞ ምክትል ፕሬዝደንት ጆ ባይደን በዚህ ሳምንትም ለምረጡኝ ቅስቀሳ በተለያዩ የሀገሪቱ አካባቢዎች መዘዋወራቸውን ይቀጥላሉ። የፊታችን ሐሙስ ደግሞ ቴኔሲዋ ናሽቪል ከተማ ላይ በአካል ተገናኝተው አንድ ሰዓት ተኩል የሚፈጅ ክርክር ያካሂዳሉ። ከፓርቲ ወገኝተኝነት ነጻ የሆነው የፕሬዝደንታዊ ክርክሮች ኮሚሽኑ እንዳስታወቀው የሐሙሱ ክርክር የዘሮች ጉዳይ በአሜሪካ የአየር ንብረት ለውጥ ኮቪድ-19 ወረርሽኝን መዋጋት የሚሉና ሌሎችንም ጉዳዮች ያካተተ ይሆናል የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ዋይት ሀውስ በኮቪድ-19 ምክንያት መጎዳቱን ለቀጠለው ለሀገሪቱ ኢኮኖሚ ያንሰራራ ዘንድ የታቀደውን ድጋፍ እስከ ነገ ማክሰኞ ማጽደቅ አለበት ብለዋል። ለክፍላተ ሀገር እና ለአካባቢ አስተዳደሮች ምን ያህል የገንዘብ ድጋፍ እንደሚሰጥ እንዲሁም በሌሎችም ጉዳዮች ዙሪያ መግባባት ላይ ያልተደረሱባቸው ነጥቦች እንዳሉ ይታወቃል። ስምምነት ላይ ለመድረስ ስለምንፈልግ ወደ ድርድሩ መምጣት እንችላለን። አሁኑኑ ልናደርገውም እንችላለን። ምን ልዩነት አለው? የጥቂት ቀናት ጉዳይ ነው። ከምርጫው በፊት ልናደርሰው እንችላለን ማለት ነው እንጂ የጥቂት ቀን ልዩነት እኮ ነው። በተቻለ መጠን ቶሎ እንዲሆን ነው የምንፈልገው። በሀገሪቱ ዙሪያ እስካሁን ከ ሀያ ሰባት ሚሊዮን በላይ መራጮች ከወዲሁ ድምጻቸውን ሰጥተዋል። ባለፈው ፕሬዝደንታዊ ምርጫ በተመሳሳይ ጊዜ ከምርጫው ቀን ቀድመው ድምጻቸውን ከሰጡት በስድስት እጥፍ የሚበልጥ አሀዝ መሆኑን ሂደቱን እየተከታተሉ ያሉ የፍሎሪዳ ዩኒቨርሲቲ ፕሮፌሰር ተናግረዋል። እስካሁን ባለው ጊዜ አስቀድመው ድምጽ የሰጡት መራጮች የሪፐብሊካን ፓርቲ ደጋፊ ከሆኑት አካባቢዎች ይበልጥ ዲሞክራቲክ ፓርቲው ድጋፍ ባለው አካባቢ ወረዳዎች ይበዛሉ። በበርካታ ብርቱ ፉክክር የሚካሄድባቸው ክፍለ ግዛቶች ጆ ባይደን ትራምፕን እየመሯቸው ነው። አንዳንድ ሪፐብሊካኖችም ከፕሬዝደንቱ ገሸሽ እያሉ ወይም ጆ ባይደን ሊያሸንፉ ነው የሚል ስጋታቸውን እያሰሙ ናቸው። የሪፐብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበሯ ሮና መክዳኒየል ግን በምርጫ እለት ሪፐብሊካኖች ፕሬዚደንቱን ለመምረጥ ይጎርፋሉ ብለዋል። we are seeing this huge energy and we are seeing a uh, really great numbers coming out for the president and this is a race እኛ ትልቅ ድጋፍ እያየን ነው። በእውነትም በጣም ብዛት ያለው ህዝብ ፕሬዚዳንቱን በመደገፍ እየወጣ ነው ያለነው ምርጫ ላይ ነው። ከፕሬዝዳንት ጎን ተሰልፎ መወዳደር እንደሚጠቅመው የማያውቅ ሪፐብሊካን ካለ በኋላ ኋላ የሚጎዳው ራሱን ነው። በነዚህ በምርጫው ቀን መዳረሻ ቀናት ሁለቱም ተፎካካሪዎች ደጋፊዎቻቸው ድምፅ እንዲሰጡ መቀስቀሳቸውን ቀጥለዋል።